የባህል መድረክ መተባበር አለብን በሚል አንደኛ በጀርመናዊነታቸው ሁለተኛ ደግሞ በሃይማኖትም በሚለያየን ላይ ሳይሆን አንድ በሚያደርገው ማተኮር አለብን በሚል ሁሉም አሁን በፖዘቲቭ ነው የሚያዩት። የዛሬ አምስት መቶ ዓመት በሮማ ቤተክርስቲያን ላይ ትልቅ ለውጥን ማካሄዳቸው ስለሚጠቀሰው ስለ ማርቲን ሉተር በጀርመን የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የኑረንበርግ ቅድስት ስላሴ አጥቢያ ኃላፊ መሪጌታ ዳዊት ከፍ ያለው የሰጡን አስተያየት ነበር። ጤና ይስጥልኝ አድማጮች፣ እንደምንሰነበታችሁ። የዛሬ 500 ዓመት በካቶሊካዊት ቤተክርስቲያን ላይ ከፍተኛ ተሃድሶ በማድረጋቸው ሮማ ካቶሊካዊት ቤተክርስቲያን ለሁለት ተከፍላና የፕሮቴስታንትን እምነት በመመስረታቸው የሚታወቁት ጀርመናዊው የሥነ መለኮት ፕሮፌሰር ማርቲን ሉተር 95 ጭብጦችን የያዘና ለተሃድሶ መንስኤ የሆነውን ከፍተኛ ተቋም መመረቂያ ጥናታቸውን ያቀረቡበት 500ኛ ዓመት ጀርመንን ጨምሮ በተለያዩ የአውሮፓ ሀገራት ካለፈው የጎርጎሮሳዊ ሰዓታዊው የዘመን አቆጣጠር ጥቅምት 31 ጀምሮ በተለያዩ ዝግጅቶች እየታሰበ ነው። ይህ ለአንድ ዓመት የሚዘልቀው የተለያዩ ዝግጅቶችን ያካተተው ስነ ስርዓት በሚቀጥለው ጎርጎሮሳዊ ዓመት ጥቅምት 31 2017 ዓ ም ተሀድሶ የተካሄደበትን 500ኛ ዓመት በማክበር እንደሚጠቃለል ታውቋል። ለመሆኑ ጀርመናዊው የሥነ መለኮት ትምህርት ፕሮፌሰር ማን ናቸው? በዕለቱ የባህል መድረክ የያዝነው ርዕሳችን ነው። መልካም ቆይታ የቀድሞ የሮማ ካቶሊካዊት ቤተክርስቲያን መነኩሴ የነበሩት ጀርመናዊው የሥነ መለኮት ፕሮፌሰር ማርቲን ሉተር በካቶሊካዊት ቤተክርስቲያን ውስጥ ያለውን አለመግባባት ለመፍታትና መፍትሄ ለማግኘት ነበር ከአብያተ ክርስቲያኑ ተጠሪዎችና ተወካዮች ጋር ውይይትን ማድረግ የፈለጉት። ይህ የሆነው ደግሞ ልክ የዛሬ 500 ዓመት በጎርጎሪዮስ የዘመን ቀመር ጥቅምት 31 15 17 ዓ ም ጀርመን ቪትንበርግ ከተማ ውስጥ ነበር በቤተክርስቲያኒቱ የተካሄደው። ይህ ውይይት ግን በጀርመን በአውሮጳ ብሎም በዓለም ዙሪያ እንደ የቤተ ክርስቲያን ተሃድሶ ነው የተወሰደው። በቤተክርስቲያኒቷ በተካሄደው የመጨረሻ ውይይት ላይ ደግሞ የሉተር 95 አቅጣጫ አስያዥ ጭብጦች በጀርመነኛው ቴዝን ይፋ ሲሆኑ ከፍተኛ ውዝግብ ተቀስቅሶ ነበር። ማርቲን ሉተር ማንም የማይደፍራቸውን የሮማ ካቶሊካዊት ቤተክርስቲያን ተጠሪን አልፈው ይህንን ጥያቄ ያነሱ የማይደፈረውን ባህል የደፈሩ ብሎም በጥያቄዎቻቸው መሰረትም ምንኩስናውን የተዉ አብዮተኛ መሆናቸውን በጀርመን የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የኑረንበርግ ቅድስት ስላሴ አጥቢያ ቤተክርስቲያን ኃላፊ መሪ ጌታ ዳዊት ከፍ ያለው ያስረዳሉ። በዚያ ጊዜ የማይደፈሩት ፖፑን ሁሉ ደፍሮ በአጠቃላይ ማይደፈረውን ባህል ሁሉ ደፍሮ ምንኩስናውንም ተገቢ አይደለም በሚል በቤተክርስቲያን ሳይሆን ትልቅ አብዮት ያካሄደ ሰው ነው እና ለጀርመኖችም በተለይ ፕሮቴስታንቱ አለም ኩራታቸው ነው ለነሱ። ለዚህም ነው ዘንድሮ አምስት መቶኛ አመቱን እያከበሩለት ያሉት። አጠቃላይ እንግዲህ ያለ ህግ ማለት በምንኩስና ብቻ ህጋዊ ክህነትን ሁሉ አለመቀበልን የእስካሁን ድረስ ያው ካቶሊክ ቤተክርስቲያን ይዘው ያለችው ማለት ነው። ይሄ ሁሉ አስፈላጊ አይደለም በሚል ሌሎችንም ለውጦች ሁሉ አደረገና ይህንን ግን በዚያ ጊዜ የሚታሰብ አልነበረም። ሉተርን ፕሮቴስታንቶች የሚችል አሁንም ሞዴል ነው ይላሉ። ግን ካቶሊክና ሌላውም የኦርቶዶክሱም ይቃወሟል። ነገር ግን በፕሮቴስታንት አለም የማይደፈረውን ደፍሮ አጠቃላይ የሚለያይን ነገር አገልግሎትም እንዳይሳፋ የሚያደርግ እገዳን አድርጓል። ለምሳሌ ክህነት ያላገባ ብቻ የሚለው ዛሬም ቅሉ የካቶሊክ ቤተክርስቲያን ትልቁ ችግሯ የካቶሊክ ቤተክርስቲያን ይህንን አለማሻሻሏ ስለሆነ የካህን እጥረት አላቸው እና ይህንን አስቀድሞ እንግዲህ ከአምስት መቶ ዓመት በፊት ማርቲን ሉተር ደፍሮ አወጣ እና ተቃወመ። እሱም የነበረበትን ምንኩስና ህይወት ትቶ ሌላዋንም ሌላዋን መኖክሲትም እንዲያውም በዚሁ አሳምኖ ህጋዊነት ኃጢአት አይደለም። ስለዚህ በዚህ የእግዚአብሔርን ቃል እናስፋፋለን በሚል አብዮት አካሄደ። ይህንንም ተከተለው። ምክንያቱም ብዙ ጊዜ በቤተ ክርስቲያን ላይ ይሉኝታ አለ። ዛሬም ቅሉ የቤተ ክርስቲያን አባቶችን ወይም ደግሞ ባህልን እየተባለ ያለ ወግ እየተለጠጠ፣ ነገሮች ሁሉ ከአግባብ ውጭ እየሄዱ አሉ። ይህንን ግን መቃወም ምናልባት እንደ ማርቲን ሉተርም የሚያስቆጥር እየሆነ ነው ይሄ አጠቃላይ ቤተክርስቲያንን የሚያስራት የእግዚአብሔርን ቃል የሚያስር ነው በሚል አብዮት አካሄደ እና ለዚህም እንዳውም ዘንድሮ በእውነቱ ትልቅ በየቦታው በየከተማውም በየአብያተ ክርስቲያናቱም የእሱ መታሰቢያ እየተደረገለት ነው። ግን እንደው ከዚያ ጊዜ ወዲያ ነው ማለት ነው በዓለም ላይ ፕሮቴስታንት የሚለው ሀይማኖት የመጣው አዎ ከዚያ በኋላ ነው። ፕሮቴስታንት የሚለው አሁ እንግዲህ እየተቃወመ በየመሰለው ከዚያ በኋላ እነ ካልቪን አለ፣ ግን ብዙ አይለያዩም። ከዚያ በኋላ ነው እንግዲህ አዳዲስ ቅርንጫፍ እየተፈጠረ ለክርስትና ፕሮቴስታንቱን በራሱ ደግሞ አንድ በሩን ከፈተለት። ከዚያ በኋላ በየራሱ በየመሰለው። አንደኛው ትልቁ ስህተት መቼም መጽሐፍ ቅዱስን ከመንፈሳዊ አኳያ እንዳው ማንኛውም የመሰለው ጋዜጠኛውም፣ ሁሉም የሚተረጉመው ቃል አይደለም። መንፈሳዊ ስለሆነ በመንፈሳዊ ጥበብ፣ በመንፈሳዊ ጸሎት፣ በጸሎትና ከእግዚአብሔር ጋር በመገናኘት የሚገለ ይበለጥ ነው። ሃይማኖት እንደው ዝም ብለን እኛ የምንመራመረው አይደለም። እሱ ግን ሁሉም በመሰለው በተረዳው መልክ መከተል ይችላል ስላለ ሁሉም በተረዳው መልክ እየተነሳ አንዱም ሌላ ተከታይ ሌላውም ደግሞ ሌላ ተከታይ እያደረገ ብዙ ብዙ ቅርንጫፍ ዛሬ እንደ ሱቅ እስከሚመስል ድረስ በተለያየ ስም የሚጠሩ የፕሮቴስታንት አብያተ ክርስቲያናት አሉ። ይሄ ትልቁ ጉድለት ነው በእውነት በስሙ ላይ። ነገር ግን እንደው መሰረታዊ ነገሮቹን ግን ዛሬም ቢሆን ለቤተ ክርስቲያኒቷል በተለይ ለካቶሊክ ቤተ ክርስቲያን ትልቁ ክፍረት ካህን ያገባም መሆን መሆን አለበት እንጂ ሴሊባት መሆን አለበት ወይንም ደግሞ ድንግል ድንግል ብቻ መሆን የለበትም የሚለውን ደፍሮ እሱ ወጣ። በዚያም ቀጠለበት። ይሄ አሁንም የካቶሊክ ቤተ ክርስቲያን ብዙ ተቃውሞ ያለባት ነው። እንደ ማርቲን ሉተር ያው ስሟቸው አይግነን እንጂ በተለያየ ቦታ አብዮቶች አሉ። የካቶሊክ ካህናት ማግባት አለባቸው በሚል ለምሳሌ ኦስትሪያ ውስጥ የተጀመረ እንቅስቃሴ የነበረ እንዲያውም አንቀሳቃሽ ውስጥ ከአሜሪካ ድረስ እየሄደ ንግግር እያደረገ ብዙ ሰው አንቀሳቅሷል። እና ይሄ ይሄ ህጎ ስራ ማለት ስርዓቱን ምናልባት ማሻሻል የሚቻል ነው። ሃይማኖቱን ግን መቀየር የማይቻል ስለሆነ እንደፈለገው መተርጎም አለበት የሚለው ሀሳብ ትልቅ ጉዳት ያመጣ ነው። አዲሱ ዘመን ከመጀመሩ በፊት በመካከለኛው ዘመን ማብቂያ ላይ እምነትን በሚመለከት ለየትኛውም ጥያቄ ማንኛውንም አይነት መልስ የምትሰጠውም ሆነ ጫና ማሳረፍ የምትችለው የሮማ ካቶሊካዊት ቤተክርስቲያን ነበረች። እንደ ታሪክ መዝገባት ካቶሊክ የሚለው ቃል ሲተረጎም ሁሉን ያቀፈ ሁሉን የያዘ እንደማለት ነው። ጀርመናውያን ማርቲን ሉተርን ታሪክን የለወጡ በማለት ይገልጿቸዋል። ያሉን በምስራቅ በርሊን ውስጥ ተማሪ የነበሩትና ጀርመን ሲኖሩ ከ ሰላሳ አንድ ዓመት በላይ ያስቆጠሩት አቶ መስፍን አማረ በመቀጠል እ እንግዲህ ማርቲን ሉተር በጀርመኖች ዘንድ ታሪክን የለወጠ ሰው ነው ብሎ ነው እንግዲህ የሚያምኑበት። በዛን ዘመን የነበረው የካቶሊክ ቤተክርስቲያን ስርዓት በመቃወም በክርስትናም ታሪክ ውስጥ ለውጥን አምጥቷል ለውጥን አምጥቷል ት ቤተክርስቲያን የመሰረተው ሰው እንግዲህ እሱ ነው እና ዛሬ ጀርመን ሀገር ሆነ በሌሎች የተለያዩ ሀገራቶች የወንጌላዊት ቤተክርስቲያን ተብለው ያሉት እምነቶች፣ እንዲሁም ደግሞ በሚሊዮን የሚቆጠሩ አማኞች የሚከተሉት መንገድ መሰረት የጣለ ሰው ነው እና ዜጋቸው ስለሆነ እንደ ማንኛውም የእምነትም ሆነ ፈላስፋ በጣም ያከብሩታል። ስለዚህ ትልቅ ሚና ይጫወታል በጀርመን ታሪክ ውስጥ። የማዕድን ማውጫ ከነበራቸው ቤተሰብ በጎርጎሮሳውያኑ አስራ አራት ሰማንያ ሶስት ዓመተ ምህረት በጀርመን አይስሌብን በተባለች ከተማ የተወለዱት ማርቲን ሉተር ገና ከልጅነታቸው ጀምሮ ብሩህና በሳል አእምሮ እንደነበራቸው ይነገራል። ማርቲን ሉተር ወደ ከፍተኛ ተቋም ለመግባት የሚያዘጋጃቸውን ትምህርት ኤርፎርት ዩኒቨርሲቲ አራት ዓመት ከተከታተሉ በኋላ በዩኒቨርሲቲ የሕግ ትምህርትን መማር ጀመሩ። በዚሁ ዩኒቨርሲቲ ውስጥ ሳሉ ማርቲን ሉተር በሕይወታቸው አንድ ትልቅ የሚሉት ነገር ተከሰተ። ይኸውም በጎርጎሮሳውያኑ ሐምሌ ወር በ1505 አምስት ዓመተ ምህረት ከፍተኛ ውሽንፍርና መብረቅ የቀላቀለ ዝናብ ገጥሟቸው የመብረቅ ኃይል ወርውሮ ከጣላቸው በኋላም በህይወታቸው ገጥሟቸው የማያውቅ ፍርሃት እንዳደረባቸው እሞታለሁ ብለው ስጋት እንዳደረባቸውም ታሪካቸው ያሳያል። እንደ ታሪክ መዝገባቸው ከዚያ ጊዜ በኋላ ቤተሰቦቻቸው የማዕድን ድርጅት ውስጥ የሚሰሩትን ሰራተኞች ትጠብቃለች ተብላ ለምትታመነው ለቅድስት ሐና እንድትረዳቸውና ከረዳቻቸውም መነኩሴ እንደሚሆኑ ተሳሉ። በተሳሉ በ12ኛ ቀን ጀርመን ኤርፎርት ከተማ የሚገኘውን አጉስቲነር የተባለውን ገዳም በር ማንኳኳታቸው ተዘግቦላቸዋል። እዚህ ላይ ማርቲን ሉተር በመጀመሪያ ወደ ምንኩስና ዓለም እንዲሄዱ ያበቃቸው ፍራቻ እንደሆነ ቀደም ሲልም የምንኩስና ህይወትን መኖር ከፈጣሪ ምሕረት ያስገኛል የሚል እምነት እንደነበራቸውም ተተርኳል። ማርቲን ከምንኩስና ህይወት የወጡት እራሳቸው መሆናቸውን የሚናገሩት መሪጌታ ዳዊት ከፍ ያለው ከሮማ ቤተክርስቲያንማ ራሱ ነው ኮ የወጣት ተባሮ ሳይሆን እሱ ቤተክርስቲያኗም ለየችው። እሱ ደግሞ ተከታዮቹን አበጀ። እሱ በታየው መንገድ በራሱ ወንጌልን እሰብካለሁ አለና ወንጌልን በራሱ መንገድ ማስተማር ጀመረ። ብዙ ተከታይ ያገኘ አብያተ ክርስቲያናትም አብረው ተከትለው ስለነበረ ቤተ ክርስቲያኖቹንም ግማሹን ለነሱ ለእነሱ እያደረጉ ታላቅ እኮ በካቶሊክ እና በእሱ ተከታዮች መካከልም ከፍተኛ ተጋድሎ ተደርጓል እና ግማሹ ወደ የእነሱ ቤተ ክርስቲያን እየወሰዱ ለራሳቸው አድርገውታል። እስከ ዛሬም ድረስ የእነሱ ቤተ ክርስቲያን ነው። ወደ ሰሜኑ ጀርመን ለምሳሌ የሉተር ተከታይ የሆነው ክፍል የወሰደው ቤተ ክርስቲያን ነው፣ ግን አስቀድሞ የካቶሊክ ንብረት የነበረ ማለት ነው። እኛም ከተማ እንደዚሁ ቀደምቶ አብያተ ክርስቲያናት ተወስደዋል። ብዙ ኃይል አከማጅቷል። ብዙ ተከትሎታል። አብዮትን ብዙ ጊዜ ብዙ ሰው ተከታይ ያገኛል። አዲስ ነገር ሲመጣ፣ አዲስ ነገር ስለሆነ አዲሱ ትውልድ ይከተለዋል። እሱንም ተከትሎት ነበረ እና ስለዚህ ብዙ ተጋድሎ አድርጓለው። ጀርመናውያን እንግዲህ ማርቲን ሉተርን እንዴት ነው የሚገልጿቸው? ሉተርን እንግዲህ ጀርመናውያን አሁንም ቢሆን ከሃይማኖቶቹ ልዩነት አኳያ ለይተን መናገር ያስፈልጋል። ጀርመናውያን ስንል ካቶሊኮች አሉ፣ ጀርመናውያን ስንል ሮቴስታንቶች አሉ እንዳልኩሽ ለፕሮቴስታንቶቹ ኩራት ስለሆነ እንደ ታላቅ ሰው አድርገው ነው። ለዚህም ነው እንግዲህ ኤካዴ የሚባለው ወይም በጀርመን አቀፍ የጌላውያን አብያተ ክርስቲያናት ህብረት ታላቅ ባል አድርጎ ለዚህም ደግሞ የካቶሊክ ቤተ ክርስቲያንም አብራ እያከበረች የፎረሙም እየተገኙ ጳጳሳቱም ሁሉም እየተገኙ ንግግር እያደረጉለት ነው። ስለዚህ በይፋ አይቃወሙትም። በፊት ግን የተወገዘ ነው። አሁን ግን መወጋገዝ ሳይሆን ልዩነትን አስወግዶ አንድነትን በሚያመጣው ነገር ላይ አብረን መተባበር አለብን በሚል አንደኛ በጀርመናዊነታቸው፣ ሁለተኛ ደግሞ በሃይማኖትም አንድ በሚያደርገው ላይ ሁሉም አሁን በፖዘቲቭ ነው የሚያዩት። ነገር ግን ደግሞ ለፕሮቴስታንቶቹ በቀና መንገድ ከማየት አልፎ እንደ ኩራታቸውም ያደርጉታል፣ መመኪያቸው ያደርጉታል። በአሁኑ ሰዓት ለአጭር ጉብኝት ቦን በሚገኘው የዶች በለ ዋና ስቱዲዮ የሚገኘው የስቶኮልሙ ወኪላችን ቴዎድሮስ ምህረቱ እንደገለጸልን ደግሞ ማርቲን ሉተር በካቶሊካዊት ቤተ ክርስቲያን ላይ ተሃድሶ ያደረገበት አምስት መቶኛ ዓመትን በማስመልከት የሮማው ካቶሊካዊት ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት ፍራንሲስ ወደ ስዊድን መጥተው ነበር። ካቶሊካዊት ርዕሰ ሊቃነ ጳጳስ ጳጳስ ፍራንስስ በዚህ ባለፈው ወር መጨረሻ ላይ ወደ ስዊድን ጉብኝት አድርገው ነበር። ሉንድና ማልም የሚባል ከተሞች በደቡባዊ ክልል የሚገኙ ከተሞች ናቸው። የመጡበትም ምክንያት ካቶሊክና ሉተራን ቤተ ክርስቲያኖች ከተለያዩ አምስት መቶ ዓመት የሆነበት ጊዜ ስለነበረ ነው እና የእሳቸው አመጣጥ ታሪካዊ ነው የሚያስብለው። በዚህ አምስት መቶ ዓመት ጊዜ ውስጥ ካቶሊኮች እና ሉተራን ቤተ ክርስቲያን ተከታዮች ተለያይተው ነው የቆዩት። ምንም አይነት ግንኙነት አልነበረም። የየራሳቸው የሆነ አሰራር ነበራቸው። እስካሁን ድረስ ከፍተኛ ደረጃ ምንም አይነት ግንኙነት ሳይኖራቸው ነው የቆየው። አሁን ግን ለመጀመሪያ ጊዜ በዚህ በአምስት መቶ አመት ጊዜ ውስጥ እኚሁ ርዕሰ ሊቃነ ጳጳስ ካቶሊኩ ጉብኝት በማድረግ ሉተራን ቤተ ክርስቲያን አቡን ጋ በመሆን አንድ ላይ ቅዳሴ ያካሄዱ። በተጨማሪ ደግሞ ትልቁ ነገር የተሰራው ምንድን ነው? የሁለቱ ቤተ ክርስቲያናት የእርዳታ ድርጅቶች አንድ ላይ መስራት እንዳለባቸው በመስማማት ይህንንም ደግሞ በፊርማቸው አረጋግጠዋል። ይሄ ነው እንግዲህ ትልቁ ድርጊት የተካሄደው። ለወደፊቱ ደግሞ የሁለቱ ቤተ ክርስቲያናት ውህደት አንድ ላይ የሚሰሩበት መንገድ እየጨመረ እንዲሄድ ነው። በእምነት ደረጃ አሁንም ከፍተኛ ልዩነት አለ። ቢሆንም ግን ልዩነቱን ለማጥበብ ሁለቱም ቤተ ክርስቲያናት አጥብቀው እንደሚሰሩበት በዚሁ በጉብኝታቸው ጊዜ በይፋ ተናግረዋል የሁለቱም ቤተ ክርስቲያናት መሪዎች። የሮማ ካቶሊካዊት ቤተክርስቲያን በጀርመናዊው ማርቲን ሉተር ተሀድሶ ፕሮቴስታንት የተሰኘው ሃይማኖት ከመመስረቱ በፊት በቄልቄዶን ጉባኤ የኢትዮጵያን ጨምሮ የግብጽ፣ የአርመን፣ የህንድ፣ የሶሪያ አብያተ ክርስቲያናት ከምዕራቡ ተለይተው ነበር ያሉን መሪጌታ ዳዊት ከፍ ያለው። በመጨረሻ ፕሮቴስታንት የሚባል አልነበረም። ነገር ግን አንዲት ቤተክርስቲያን የተለያየችው በመጀመሪያ በኬልቄዶን ጉባኤ የኦሪየንታሉ አሁን ዛሬ እኛ የግብፅ፣ የሶሪያ፣ የኢትዮጵያ፣ የአርመን፣ የህንድ አብያተ ክርስቲያናት ከምዕራቡ ተለዩ። ከዛ ደግሞ ያው አሁን ኦርቶዶክስ የሚባለው የግሪክ ኦርቶዶክስ፣ የራሻ ኦርቶዶክስ እንደዚህ የምስራቅ አውሮፓ አካባቢ ያሉት ኦርቶዶክሶች ሁሉ በአስራ አንደኛው ክፍለ ዘመን ላይ ተለዩ እነሱም እንደዚሁ የፓፓውን የበላይነት አለመቀበል። ከዚያ ላይ ደግሞ ፊልዮኬ የሚባል ነገር አለ። ማለት መንፈስ ቅዱስ ከአብና ከወልድ ሰረጸ የሚል ትምህርት አለ በካቶሊክ ላይ። ከአሁንም ግማሾቹ ይከተሉታል። አንዳንዶች ደግሞ ትተናል ይላሉ። ለምሳሌ ከኛ ጋራ የህብረት ጸሎት በሚያደርጉበት፣ ከሌላው ከኦርቶዶክሱ ዓለም ጋር በሚጸልዩበት ጊዜ ፊሊዮኬን ትተው ያው የነበረውን የቀደመውን የኒቅያን ጸሎት ሃይማኖት ያደርሳሉ። ግን ብዙዎቹ ደግሞ ያንን ፊልዮኬን ይከተላሉ። ያ ፊሊዮኬ ከኦርቶዶክሱ ጋራ በመጀመሪያ የለያቸው እሱ ነው። እንደዚሁ እንደዚሁም እንደ ማርቲን ሉተር ደግሞ ያላገባ ብቻ ነው የሚለውንም የኦርቶዶክሱ ዓለም ተቃውሞ ራሱን ችሎ ወጣ። ሌሎችም ብዙ ጥቃቅን ሥርዓቶች አሉ። በዚያ በዚያ ተለያይቶ አስቀድሞ ከማርቲን ሉተር በፊት ቤተክርስቲያን ሁለተኛ ጊዜ ተከፍላለች። ለሶስተኛ ጊዜ በማርቲን ሉተር ስትከፈል የማርቲን ሉተር ተከታይ ደግሞ እንደነገርኩሽ በተለያየ ቅርንጫፍ እንደ ሱቅ በየቦታው ተከፈተ። እና ቤተክርስቲያን ዛሬ አንዲት በመሆን ፋንታ በመሰረቷ ሐዋርያት የመሰረቷት አንዲት ቤተክርስቲያን ናት፣ ግን በሰዎቹ ሀሳብ ልዩነት የተነሳ የተለያየ ቅርንጫፍ ሆነናል። የሃይማኖት ሳይንስ ምሁሩ ማርቲን ሉተር ከምንኩስናው ዓለም ወጥተው አዲስ ኪዳንን ወደ ጀርመንኛ ተርጉመዋል። ትርጉሙ ደግሞ ቤተ ክርስቲያኒቷ በምትናገረው ወይም እንደምትገልጸው አንድ በአንድ ሳይሆን ሕዝቡ በሚነጋገርበት ማለትም ሕዝቡ በሚገባው መንገድ በመተርጎሙ በዚያን ጊዜ ማርቲን ሉተርን በመከተል ከሮማ ካቶሊካዊት ቤተ ክርስቲያን እምነት የወጣው ምእመን ጥቂት እንዳልነበር ተዘግቧል። ማርቲን ሉተር አዲስ ኪዳንን ሲተረጎሙ የተጠቀሙበት ቋንቋ ለአሁኑ ዘመን ጀርመንኛ መሻሻልና እድገት ትልቅ አስተዋጽኦ ማድረጉም ተዘግቧል። አድማጮ ጥቂቶች ለዕለቱ ያልነው እስከዚሁ ነበር። መልካም ምሽት እያልኩ ልሰናበታችሁ። አዜብ ታደሰ ነኝ። ጤና ይስጥልኝ።